ሁለት ከፍተኛ የኢትዮጵያ መንግስት ባለስልጣናት በዛሬ ሁለት የሰጧቸውን መግለጫዎች ይመለከታል። ህወት ከአማራና ከአፋር ክልል ሙሉ በሙሉ ካልወጣና እያካሄደ ያለውንም ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፌዴራል መንግስቱ ጋር ምንም አይነት ድርድር ሊያካሂድ የሚችልበት ሁኔታ የለም ሲሉ የኢትዮጵያ ፍትህ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ዛሬ ወቅታዊ ጉዳዮችን በማስመልከት ለአሜሪካ የውጭ ጉዳይ ሚኒስቴር እና ሌሎች ተቋማት ባደረጉት ገለጻ አስታውቀዋል። ህወሓት በአዲስ አበባና በሌሎች ከተሞች ጥቃት ለማድረስ እያሴረ መሆኑን ተጨባጭ የደህንነት መረጃ እንደደረሳቸው የገለጹት ዶክተር ጌዲዮን የአስቸኳይ ጊዜ አዋጅ መታወጁ ተጨማሪ ኃይል ለማደራጀት የሚያግዝ መሆኑንም አስረድተዋል። በድረገጽ አማካኝነት የተካሄደውን ይህን ገለጻ የተከታተለችው ስመኝሽ የቆየ ተከታዩን አሰናድታለች። የኢትዮጵያ መንግስት ተወካዮች በድህረ ገጽ ላይ በተካሄደው ስብሰባ ላይ ያደረጉት ገለጻ ዋና ዓላማው ኢትዮጵያ አሁን ያለችበትን ውስብስብ ሁኔታ ለዓለም አቀፉ ህብረተሰብ ለማስረዳት ነው። አንድ አመት ያስቆጠረውና በሰሜን ኢትዮጵያ እየተካሄደ ያለው ጦርነት መነሻና ሂደቱን በተመለከተ ለአሜሪካ የውጭ ጉዳይ ሚኒስትርና የተለያዩ ዓለም አቀፍ ሚዲያ ተወካዮች ገለጻ ያደረጉት የኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የጠቅላይ ሚኒስትሩ ቃል አቀባይ ቢሌኔ ስዩም ት በፈቃደኝነት ጦርነቱን ሙሉ ለሙሉ አቁሞ ከተቆጣጠራቸው የአማራና የአፋር ክልሎች ካልወጣ ምንም አይነት ድርድር እንደማይኖር አስረግጠው ተናግረዋል። ከህወሀት ጋር ድርድር ለማድረግ ቢያንስ ቢያንስ በትንሹ ህወሀት ንጹሀን ሲቪሎችን እያሰቃየበት ካለው የአማራና የአፋር ክልሎች መውጣት አለበት። ህወሀትን እዚያ እንዲኖር የሚያደርግ ምንም አይነት ጉዳይ የላቸውም። በተጨማሪም አሁንም ቢያንስ ሲያካሂድ የቆየውን ሁከትና ጥቃት በፍቃዱ ማቆም አለበት። ዶክተር ጌዲዮን አክለው ህወሀት በአዲስ አበባና በሌሎች ከተሞች ላይ ጥቃት ለማድረስ እያሴረ መሆኑን መንግስት የተረጋገጠ መረጃ እንዳለውም ተናግረዋል። ህወሀት በአዲስ አበባና በሌሎች ከተሞች ጥቃት የማድረስ ሙከራ እንደሚያደርግ የተረጋገጠ የደህንነት መረጃ ደርሶናል። በጉዳዩ ላይ አስተያየታቸውን የሰጡት የጠቅላይ ሚኒስትሩ ቃል አቀባይ ቢሌኔ ስዩም በበኩላቸው የፌዴራሉ መንግስትና ህወሀት በእኩል ደረጃ ታይተው ለድርድር እንዲቀርቡ መጠየቁ ስህተት እንደሆነ አስምረው፣ የሀገሪቱ መንግስት በሽብርተኝነት የፈረጀው ታጣቂ ቡድን የሚያደርሰው ጥቃት በዓለም አቀፉ ህብረተሰብ ዘንድ በበቂ ሁኔታ ባለመወገዙም ወቅሰዋል። ፌዴራል መንግስቱን እና ህወሀትን እኩል የማድረግ የተሳሳተ አመለካከት አለ። በምንም አይነት ሁኔታ ውስጥ ቢሆን በተመሳሳይ አካላት መካከል የሚደረግ ግንኙነት ተደርጎ መቆጠር የለበትም። የፌዴራል መንግስቱ ህገ መንግስቱ የሀገሪቱን ሰላምና ጸጥታ የማስጠበቅ ኃላፊነት የሰጠው ነው። ይህን የምለው አብዛኞቹ የሚደረጉ ጥሪዎች በሀገሪቱ ህገ መንግስትና በሀገሪቱ ህግ መሰረት አሸባሪ ሆኖ የተሰረጀውን ታጣቂ አማጺ ቡድንን በበቂ ሁኔታ የማያወግዙ በመሆኑ ነው። ቢሌኔ ዲሞክራሲያዊ በሆነ መንገድ የተመረጠና ሰፊ ድጋፍ ያለው ባሉት የኢትዮጵያ መንግስት ላይ የተጠና በሚመስል መንገድ የሚቀርበው ክስ አሳሳቢ መሆኑን የገለጹ ሲሆን መንግስት በተ ናጠል ተኩስ አቁም ካደረገ በኋላ የእርዳታ እቃዎች ወደ ትግራይ እንዲገቡ ቢያደርግም ህወሓት ለውጊያ ተግባር እንደዋላቸው በመግለጽም ከሰዋል። የእርዳታ እህል ጭነው ወደ ትግራይ ክልል ከገቡ 1114 የጭነት መኪናዎች ውስጥ 242ቱ ብቻ ናቸው የተመለሱት። 872ቱ ከሰብዓዊ እርዳታ ውጪ ህወሓት የአማራና የአፋር ክልልን ለመውረር ተጠቅሞባቸዋል። በመላው ኢትዮጵያ ያለውን የጸጥታና ደህንነት ሁኔታ ለማረጋጋት መንግስት ምን አይነት እርምጃ እየወሰደ እንደሆነ ለተጠየቀው ጥያቄ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ምላሽ ሲሰጡ ህዝቡ በፈቃደኝነት የብሔራዊ መከላከያ ሰራዊቱን በመቀላቀል አካባቢውን ከጥቃት እየጠበቀ መሆኑን ገልጸዋል። In these efforts. መንግስት ይህንን የማስተባበር ሥራ ይሠራል። የታወጀው የአስቸኳይ ጊዜ አዋጅ ተጨማሪ ሰራዊት እንድናገኝና በተለያዩ ለአገሪቱ አካባቢዎች ጥበቃ እንድናደርግ ያግዘናል። ከቅርብ ጊዜያት ወዲህ በዩናይትድ ስቴትስ እና በኢትዮጵያ መካከል ያለው ውጥረት እየከረረ ሄዶ ዩናይትድ ስቴትስ ኢትዮጵያን ከአገዋ ስምምነት ልታግድ መወሰኗ በሁለቱ ሀገራት መካከል የኖረውን የቆየ ግንኙነት ሸርሽሮት እንደሆን ወይም ኢትዮጵያ ከዚህ በኋላ አሜሪካንን እንደ አጋር ታያት እንደሆን ለመንግስት ተወካዮቹ የቀረበው ጥያቄ ዶክተር ጌዲዮን ሲመልሱ ዊ ማይት ሃቭ ዲፈረንት ፐርስፔክቲቭስ ኦን ሳም ኢሹስ ዊ ማይት ሃቭ በአንዳንድ ጉዳዮች ላይ የተለያዩ አመለካከቶች ሊኖሩን ይችላሉ። ግን አሁንም ገንቢ የሆነ ግንኙነት አለን። አሁን ያሉብንንም ችግሮች ማስወገድና ወደፊት ጠንካራና ጤናማ ግንኙነት እንደሚኖረን እናምናለን። ዶክተር ጌዲዮን አክለው ዩናይትድ ስቴትስ ኢትዮጵያን ከአጎዋ ለማስወጣት የወሰነችው ውሳኔ ሁለቱን ሀገራት በእኩል የሚጎዳ መሆኑን ገልጸው በተለይ ከሁለት መቶ ሺህ በላይ የሚሆኑ ሰራተኞችን እንደሚጎዳ ተናግረዋል። መንግስት በጉዳዩ ላይ ከሚመለከታቸው የዩናይትድ ስቴትስ አመራሮች ጋር እንደሚወያይም ጠቅሰዋል። አገዋን መሰረዝ ከ200 ሺህ በላይ ሰራተኞችን በተለይ ደግሞ በዚህ ራሳቸውን ለመቀየር የሚጥሩ ሴቶችን ይጎዳል። ይህ የአሜሪካንም ሆነ የዩናይትድ ስቴትስ ሕዝብን ጥቅም የሚጎዳ ነው። ይህ ጠቃሚ አይመስለኝም። ሆኖም ከሚመለከታቸው የዩናይትድ ስቴትስ አካላት ጋር ተነጋግረን ይህንና ሌላም በመሃላችን ያሉ ችግሮችን ማስቀረት እንችላለን ብለን እናምናለን። በሰሜን ኢትዮጵያ ላለው ጦርነት አስቸኳይ መፍትሄ ለማፈላለግ በኢትዮጵያ የሁለት ቀን ጉብኝት እያደረጉ ያሉት የአሜሪካ ፕሬዝዳንት የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፊልትማን ምክትል ፕሬዝዳንቱን ደመቀ መኮንንን ጨምሮ ከተለያዩ ባለስልጣናት ጋር ተገናኝተዋል። ህገ መንግስቱ በኢትዮጵያ ውስጥ ጦር የማደራጀት ስልጣን እየሰጠው ለፌዴራል መንግስቱ ብቻ መሆኑን ያሰመሩበት የመንግስት ተወካዮቹ ግን ከህወሀት ጋር ድርድር እንዲደረግ፣ ህወሀት የያዘውን ትጥቅ መፍታቱ የማያደራድር ቅድመ ሁኔታ መሆኑ መሆኑን አበክረው ተናግረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።